በነገው ዕለት እዚህ ዋሽንግተን ዲሲ የሚካሄደውን ስነ ስርዓት የተመለከተ ቅንብር ነው። ከሲቪል ማህበረሰብ ተሳትፎ ህግ፣ የፋይናንስ ጤናና የህፃናት ጉዳዮች እንዲሁም ከሙያና የስራ ዕድልን እስከሚመለከቱ በርካታ ርዕሰ ጉዳዮች በየመስኮቹ እውቅና ያላቸው ባለሙያዎች የሚሳተፉባቸው ውይይቶችና ልዩ ልዩ ዝግጅቶች የሚካተቱበት ስነ ስርዓት በኢቢኤስ ቴሌቪዥን ሄለን ሾው በተባለው ፕሮግራም አዘጋጅነት የተሰናዳውን ይህን ስነ ሥርዓት አስመልክቶ አዘጋጇን ሄለን መስፍንን አሉላ ከበደ ባጭሩ አነጋግሯል። ሄለን መስፍን፣ በኢቢኤስ ቴሌቪዥን በስምሽ የሚጠራ ሄለን ሾው የተባለ ቴሌቪዥን ፕሮግራም አለሽ። በቅድሚያ እንኳን ወደ ፕሮግራማችን ብቃለሽ። እንኳን ደህና ቆየህልኝ። በጣም አመሰግናለሁ ይህንን እድል ስለሰጠኸኝ። ማህበረሰብን ለማጎልበት የሚል ስም ሰጥታችሁታል፣ በግርድፍ ወደ አማርኛ እየመለስኩ ነው። በቴሌቪዥን ፕሮግራምሽ መነሻነት የተዘጋጀ ስነ ስርዓት፣ እስኪ ስለ ዝግጅቱ በአጭሩ ገለጭልን። ምንድን ነው ዓላማው? ምንስ ለማከናወን ነው የተነሳሽው? ደስ ይለኛል። እንዳልከው ኤምፓወር ዘ ኮሚኒቲ ዊክንድ ይባላል። አንተ እንዳልከው በትርጓሜ በጣም ደስ ይላል። ኢቨን በተር እየተዘጋጀበት ምክንያት እንዳልከው ይህንን ፕሮግራም በኢቢኤስ ፕላትፎርም ላይ ሳዘጋጅ ወደ አንድ አምስት ዓመት ይሆንኛል። በዛ ፕሮግራም ላይ በጣም ብዙ የተለያዩ ኤክስፐርቶች፣ ብዙ የተለያዩ ሰዎች የራሳቸውን ሕይወት ለማካፈል ሰው ሊማርበት ይችላል ሰው ሊታነጽበት ይችላል ብለን የምናስባቸውን አርስቶች እያነሳን ፕሮግራሙን ስናዘጋጅ እነዚህ እንግዶች ጋር ብዙ የምንነጋገረው ለምንድን ነው እዚህ እኛ አሜሪካን ሀገር የምንኖር ሰዎች እንደዚህ አይነት ነገር እርስ በእርሳችን መረጃ የምንቀባበልበት ዝግጅት ቢኖር እንደ ብዛታችን እንደ ቁጥራችን እንደዚህ አይነት ነገሮች ቢገናኙ የሚያገናኙን ነገሮች ቢኖሩ ጥሩ ነው የሚል ሀሳብ ሁሌ እንነጋገራለን ከእንግዶች ጋር እና ይሄ ለብዙ ጊዜ አስበ ነው የነበረው ነገር ነው። አሁን የሆነው ያለው እና አጠቃላይ እንደ ዋናው ሀሳቡ ማብቃት፣ መተዋወቅ፣ ማደግ ብለን የሰየም ነው ዋና መሰረቱ ሕብረተሰባችን እንደ ቁጥራችን ብዛት አሁን ለምሳሌ ትልቅ የእግር ኳስ ጨዋታ አለ። በጣም ደስ የሚል ሰውን የሚያ የሚያገናኝ የተለያዩ ደግሞ የባህል ስነ ስርዓቶች አሉ እና ትንሽ ክፍተት ግን ያየ ነው የዚህ የመረጃ መቀባበያ ፕላትፎርሞች አለመኖራቸውን ነው። እና ፕሮግራሙ ዋና ሀሳቡ ጤናን በተመለከተ፣ የስራን ምክር በተመለከተ፣ የልጆችን ጉዳይ በተመለከተ፣ የገንዘብ የፐርሶናል ፋይናንስን ነገር በተመለከተ እንደዚሁም ደግሞ ሌሎችኛን አዝ ኤሚግረንት እዚህ ሀገር የሚነኩንን ሀሳቡ እያነሳል። ለምንድን ማንነጋገርበት በሚል በዛ ሀሳብ ነው የተነሳው ይሄ ነገር እና መረጃ መቀባበያ ዋና መሰረቱ መረጃ መቀበያ አንድ ላይ በኅብረተሰብ ለማደግ ማለት ነው። በዚህ ስነ ስርዓት ላይ ይደረጋሉ ተብለ የተያዙትን ስለዚሁ ለማስተዋወቅ በወጣው ጽሁፍ ላይ እንደተመለከትኩት የፓናል ውይይቶች አሉ። እንዳልሽው ትምህርታዊ የሆኑ የስራ እድሎችን የሚመለከቱ የገንዘብ፣ የጤና፣ የመሳሰሉ ጉዳዮች እንደሚካሄዱ ተገልጿል። ቤተሰቦች፣ ወጣቶች፣ አዋቂዎች መጥተው ላይ ሲሳተፉ እስኪ በዚህ ስነ ስርዓት ዋና ዋና የሚባሉትን ተሳታፊዎች አስተዋወቂ ነ ሹር በደስታ ጤና ስንመለከት ዋናው ስፖንሰራችን ካይዘር ፐርማነንት ነው። እነሱ መጥተው በህብረተሰባችን ውስጥ የሚሰሩ የሚሰራባቸው ስራዎች አሉ እና አንድ ትልቅ ነገር ያዩ የደም ብዛት ህብረተሰባችን እንደሚያጠቃ የታወቀ ነገር ነው። ስለዚህ የደም ግፊት ምርመራ የሚያደርጉልን አሉ። ኪድኒ ፋንድ ሌላው ፓርትነር ኦርጋናይዜሽናችን ነው። እነሱም መጥተው ደግሞ ብለድ ኮስ ሜዥር ያደርጋሉ። ካይዘር የኒትሪሽን ሙሉ ለሙሉ ና የአንድ ሰው ጤናን በተመለከተ ዴታ አድርገን የተሟላ ኑሮ መኖር የሚችለው የሚለው ይለካሉ። ኢትዮጵያውያን ዶክተሮችም ይኖራሉ፣ ስለ ጥርስ ስክሪኒንግ የሚያደርጉ የኢትዮጵያን አሜሪካን ነርስስ ይኖራሉ የጤና ምክር ለመስጠት እና ቅኑን ሙሉ ስክሪን ሲያደርጉ፣ ሲያስተምሩ ይኖራሉ። ስፖርተኞች አሉ፣ ፐርስናል ትሬነርዝ እና ፊትነስ ኤክስፐርትስ። እነሱም ደግሞ ቤታችን እንዴት አይነት ኤክሰርሳይዝ ማድረግ እንደምንችል የሚያደርጉበት ቦታ አለ። ይሄ ለማንኛውም ኤጅ አፕሮፕሪያት፣ ለሁሉም የእድሜ ክልል የተዘጋጀ ነው። ክፍት ነው ነው የምትይኝ፣ ልክ ነው። ይሄ የጤናው ለሁሉም ነው። ስለ ስራ ምክር ደግሞ ከሪየር ፐቪሊን ላይ የምንለው አለ። ትወንቲ ፈርስት ሰንቹሪ ኮሚኒቲ ዮር ኢትዮጵያን ፕሮፌሽናል የሚባሉት ግሩፕ ኤምቢሲ መክሌን ባብል የራሳቸው የሆነ ትልቅ ከሪየር ፕሮግራም አልናቸው። እንደዚሁም ደግሞ አሌክዛንድሪያ ወርክፎርስ ሴንተር። ዋናው አመጣጡ ምንድን ነው? ትንሽኛን እንደው እንደ ኢሚግረንቶች የሚያስቸግረን ነገር ላይ አተኩረው ኔትወርክ ነው፣ ሶፍት ስኪልን ዲቨሎፕ ለማድረግ የኢንተርቪው ፕሮሰስ፣ ሬዝሜ ማዘጋጀት፣ ከሪየር አሴስመንት፣ እንዴት ወደ ሌላ ቦታ መሸጋገር እንደሚችሉ የተለያየ ምክር የሚሰጡበት ቦታ አለ። ከዛም ደግሞ ስለ ፐርሰናል ፋይናንስ በተመለከተ አንድ ሰው የልጆቹን ኮሌጅ ማስተማር የጨነቀው ሰው እንዴት አድርገ ኮሌጅ ፋይናንስ ማድረግ ይቻላል፣ ለጡረታ እንዴት መዘጋጀት አለብን፣ ለላይፍ ኢንሹራንስ አንድ ሰው ከታመመ ወይ ከተጎዳ ቤተሰባችን እንዴት አድርገን ነው ፋይናንስ፣ በገንዘብ አያያዝ እንዴት ራሳችን መጠበቅ እንችላለን የሚል ፕሪሜሪካና ሴላር ግሩፕ የሚሰጧቸው ወርክሾፖች አሉ። ዲኤምቪቲም የሆምባይንግ ሰሚናር የቤት አገዛዝ ለመግዛት የሚፈልጉ ሰዎች ቤት ለመግዛት የሚፈልጉ ክሬዲታቸውን ማስተካከል ለሚፈልጉ ሰዎች በቃ የተለያዩ ፋይናንስን በተመለከተ የገንዘብ አያያዝን በተመለከተ ትንሽ እሱ ላይ ክፍተት ስለምንኛ ሕብረተሰብ ውስጥ እሱን ለመርዳት ነው የመጡት ማለት ነው። ወደ ፓነል ዲስካሽኑ ብወስድህ እሱ ላይ ነው እንግዲህ እኔ ያው ብዙ መረጃ መቀባበል የሚለው ላይ ብዙ ልቤ እና አራት የተለያዩ ዋና ሀሳቦችን አቅርበናል ዋና ስቴጁ ላይ የመጀመሪያው ቢዝነስ ፓነሊስት የምንላቸው የተለያዩ ኢትዮጵያውያኖች በመሪነት ደረጃ የተለያዩ ኩባንያ ውስጥ ያሉትን አገናኝተናቸው እኔ ነው እሱን ፉድ ሞደሬት የማደርገው። እዚህ ሀገር በኮርፖሬት ስትራክቸር ውስጥ እንዴት አድርገን ነው ሀዱ ብሬክ ቱ ግላስ ሲሊንግ እንደ ኢሚግራንቶች እና ሚድል ማኔጅመንት ላይ ብቻ እንዳንሆን ወደ ላይ እንዴት አድርገን ነው የምንወጣው የሚለውን የሚወያዩበት መድረክ አለ። ለወጣቶች ያዘጋጅ ነው ፋሎ ዮር ፓሽን የሚባል እዚህ ኢትዮጵያን አሜሪካን፣ ኤሪትራን አሜሪካን፣ ሌሎችም ኢስት አፍሪካን ግሩፕ አክተሮች እና በአርት ውስጥ ግራፊክ ዲዛይነሮች፣ በግራፊክ ውስጥ ጸሐፊዎችን አገናኝተን የእነሱ ጀኔሬሽን ደግሞ የራሳቸው የሆነ ጥያቄ አለ አደለ? እነሱ ደግሞ እርስ በርሳቸው የሚነጋገሩበት መድረክ አለ። ፈናምናው ወመን ብለን ያዘጋጀነው ፓነል አለ። በጣም የሚያስደንቁ በጣም አንጋፋ ኢትዮጵያውያን እህቶቻችን ዶክተር ደብረ ወርቅ ዘውዲ፣ ዶክተር ሰናይትን ወይዘሮ መንበረን አቅርበን የምንነጋገርበት መድረክ አለ። እንደዚሁም ደግሞ ሲቪክ ኢንጌጅመንት ማለት እዚህ ሀገር እንደ ኢትዮጵያን አሜሪካን እንደ ኢስት አፍሪካን አሜሪካን በተለይ በአሁኑ ባለንበት የዚህ አድሚኒስትሬሽንና የትንሽ ዘን ኤሚግረንት እኛን የሚነኩ ጉዳዮች አሉ እና እነሱ በተመለከቱ ርዕሰ ጉዳዮች ኤግዛክት እሱ ላይ አንስተው መና ድምሴ፣ ኮንግረሽናል ባካከስ ውስጥ ሲኒየር ቫይስ ፕሬዚደንት ሆና የምትሰራ ናት። ሄኖክ ዶሪ ኦባማ አድሚኒስትሬሽን ውስጥ ያለ ኦፊስ ውስጥ አሁን የሚሰራል። ዩዲት ክፍለሽ ሊጋል አናሊስት ናት። ብዙ ሲኤንኤን ፋክስ ኤምኤስኤንቢሲ ላይ ትቀርባለች። እንደዚሁም ደግሞ ወርቁ ጋውቹ ፖሊሲ አናሊስት ነው። ቁጭ ብለው እሱን የሲቪክ ኢንጌጅመንት ማለት ምን ማለት ነው፣ እንዴት አድርገን መሳተፍ አለብን እዚህ ሀገር ብለው የሚናገሩበት መድረክ አለ። ሌላ ደግሞ ኢሚግሬሽን እንዳልኩ ትልቅ ሹ ነው። ሁለት ጠበቆች የሚጌታቸውና ህሊና ሀይሉ የአሁኑ ኢሚግሬሽን ህጉ ምን ይላል ያለንበት ቦታ ምን ይላል፣ እና ደግሞ የሰዎችን የግል ጥያቄዎች እዚህ ፕሮሰስ ላይ ያሉ ሰዎች፣ ስታክ የሆኑ ሰዎችን ወርክሾፕ አለ። እዛ ላይ ደግሞ የሚሰጡት ምክር አለ። እንደዚሁም ደግሞ እኔ ትልቅ ቦታ ብዙ ፕሮግራሜ ላይ የሚሰጠው ስፔሻል ኒድስ ፋሚሊ፣ ይሄ የአካል ጉዳት ያለባቸው ልጆቻቸው በኦቲዝም ሊሆን ይችላል፣ ዳውን ሲንድሮም ሊሆን ይችላል በተለያየ ሁኔታ ስፔሻል ኒዝ ያላቸው ቤተሰቦች የሚረዳ ፓነል አዘጋጅተናል። እናቶች ናቸው፣ ወሪየር ማምዝ ብለናቸዋል። ወይዘሮ ሊያ ተስፋ፣ ወይዘሮ ሮሌ ደበላና ወይዘሮ ሳሌም ሀጎት ከሞዴሬተራችን ከቅድስት ገረመው ጋር የዲስብሊቲ አድቨኬት ናት። ምን ምን አይነት የሚጠቅሙ ሪሶርስስ አሉ እዚህ ሀገር ለነሱ ለቤተሰቦች ማለት ነው። እና ምን ምን በነፃ ማግኘት የሚችሏቸው አገልግሎቶች አሉ፣ ደግሞ ክፍያ ማድረግ ካለባቸው በምን ምን አይነት እርዳታ ማግኘት እንደሚችሉ የሚናገሩበት ወርክሾፕ አለ። ደግሞ ለመዝናናት ፈታ ለማለት ስለ ፋሽን የምንናገርበት ኒውዮርክ ውስጥ ያሉ ኢትዮጵያውያን ዲዛይነሮች፣ በዚህ በአሜሪካን ዲዛይን ካምፓኒ ውስጥ የሚሰሩ አንደኛዋ ሲኒየር ቫይስ መርቸንዳይዚንግ ናት ሄለን አጓሽ፣ የአሌክዛንድሪያ ዋጊ ዲዲያ መስፍን ደግሞ ሲኒየር ዲዛይነር ብለንክ ኤን ዋይ ሲ ፋሽን ውስጥ መግባት ለሚፈልጉ ደግሞ እነሱ የሚያደርጉት የራሳቸው ሴሽን አለ። የውበት ነገር ደግሞ ታቃለ ወጣቱ ይፈልገዋል። ሜካፕ አርቲስቶች እና የጸጉር ሰራተኞች ምን አዲስ ትሬንድ አለ ስለሁሉም ለሁሉም ነካ ነካ ነካ አድርገናል። ሄለን፣ የአየር ሰዓታችን ምጥን በመሆኑ ብቻ ነው የምንገታው። እውቅና ያላቸው በስራው መንገድ የተጓዙ የተጨበጠ የሚታወቅ ስራ የሰሩ ሰዎች እንግዶች ይሻሉ። ዋና ዋናዎቹ ጠቃቅሰሻል። ቀኑን ሙሉ በስፍራው ለተገኘ ሰው ትንፋሽ የሚያሳጣ ይመስላል። በጣም ብዙ ዝግጅቶችን ያለው እንደሚሳካም ተስፋ አደርጋለሁ። ከዝግጅቱ ማግስት እንዴት ተከናወነ በይዘት ደረጃ አሁን የጠቃቀሻቸውን በአየር ሰዓት ገዳቢነት ሙሉን ልናቅርብ የማንችላቸውን ሀሳቦች ተመልሰን ከአንቺ ጋር እንወያያለን። የሄለን ሾው አዘጋጅ ሄለን መስፍን ለጊዜሽ አመሰግናለሁ። መልካም ዕድል። ቴንክዩ ቴንክዩ